ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ ጳጉሜን 1 2008 ዓ ም ፕሮግራማችን ጀመረ። ቅሊንጡ ማረሚያ ቤት ታሳሪዎችን ሊጠይቁ የሄዱ ቤተ ዘመዶች በአጸያፊ ቃላት የተሞሉ እንግልትና ወከባ እየደረሰባቸው መሆኑን ገለጡ። አንዷ ሴት ሁለታችንም ተጠላል ሲወደድኩኝ ሁለታችንም እጃችን ይዛ አቀቡን መቱን በእርግጫ በብትር በእርግጫ ሴቷ በብትር ወንዱ በለበሰው በጫማ በዛ በዚህ ብሎ በአፉ ማይወጣ ብልግና በአፉ ማይወጣ ወይዘሮ ሞሚና ሴድ ይባባሉ። ሙሉውን ዘገባ በዕለቱ አብይ ርዕስ እናቀርባለን። ሬ ተሰረታይና እንጀቴ ጋበ ሴትነት ላይ ቁጭ በይ ያለችኝ ሴት ልጄን ልትደግም ስትል እግሩ አስር ወዲያና ወዲህ በእንብርክ ከሄድ ልጄ ተጋድሞ ባለበት እሱ ላይ ደበደቡኝ። የሟች ወጣት ወላጅ እናት ወይዘሮ ታደሉ ተማም ናቸው። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። ሌሎችም ወቅታዊ ያልናቸውን ሪፖርቶች አካተናል። ዛሬ ሁለተኛው አጋማሽ መደበኛ ቅንብሮች በሌሎች ወቅታዊ ቅንብሮች መካተታቸውን ከይቅርታ ጋር ለአድማጮች እንገልጣለን። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። ተረኞቹ ፕሮግራም አዘጋጆች አስተናጋጆች አዳነች ሳየ ና አዲሱ አበበ ነን። መልካም ምሽት እንመኛለን። የዛሬ ጳጉሜን ሁለት ይቅርታ ሁለት ነው። ዛሬ ዝግጅታችን በዜና ይጀምራል። ቻይና ኢኮኖሚያቸው በፍጥነት እያደገ በመሄድ ላይ ያሉ ሀገሮች መሪ የመሆን ባላት ዓላማ መሰረት ሃንግዙ ቻይና በተካሄደው የቡድን ሀያ ሀገሮች መሪዎች ጉባኤ ላይ የአፍሪካ ድምፅ እንዲሰማ አድርጋለች። የቡድን ሀያ ሀገሮች ጉባኤ በመጨረሻ ባወጡት መግለጫ በአፍሪካ አካታች የሆነ እድገትና ዘላቂ የልማት መሰረቷን ለማጠናከር የአፍሪካን በኢንዱስትሪ መግፋት የሚደግፍ ሀሳብ አቅርቧል። በአፍሪካ ኢንዱስትሪ እንዲስፋፋ ለመግፋት ዘላቂ እርሻና የእርሻ ኢንዱስትሪ ልማት እንዲኖር የአካባቢ የምርት መሰረት ጽሩ እንዲሆን ጽኑ እንዲሆን በታዳሽ ኤነርጂ ላይ የመዋለ ነዋይ ፍሰት እንዲኖር እንደሚረዳ ለኢንዱስትሪ መዳበር ወሳኝ የሆኑ ሳይንስ፣ ቴክኖሎጂና አፍላቂነት እንዲኖር እንደሚያደርግ የቡድኑ ሀያ ሀገሮች መሪዎች ሁለት ቀናት ጉባኤ ገልጿል። የጫኑ አውሮፕላኖች ከኬንያ ወደ አገሯ እንዳይገቡ ሶማሊያ የደነገገችው እገዳ ሞቃዲሾ ውስጥ የጸና ይመስላል። ይሁንና በሰሜኑ ክፍል ያለ ክልል ትዕዛዙን እየጣሰ ነው። ያሲን ሙሴ የተባሉ ዋናው የሞቃዲሾ አውሮፕላን ማረፊያ ሰራተኛ ዛሬ በከተማይቱ ጫት የጫኑ አውሮፕላን እንዳልገባ ተናግረዋል። ሞቃዲሾ ውስጥ ያሉ የጫት ሱቆችም ባዶ እንደነበሩ ተናግረዋል። ናይሮቢ የሚገኘው ዊልሰን አውሮፕላን ማረፊያ ላይ ሆኖ አንድ የሶማሊኛ አገልግሎት ዘጋቢ ሲናገር ቢያንስ አምስት ጫት የጫኑ አውሮፕላኖች በረራቸውን እንደሰረዙ ተናግሯል። ጫት ሊቆይ ስለማይችል ወደ መጣበት ቦታ መመለሱ ማይቀር ነው ተብሏል። የጋቦን ፕሬዚደንት አሊ ቦንጎ በሀገሪቱ በተካሄደው ፕሬዚዳንታዊ ምርጫ የተሰጡት ድምፆች እንደገና እንዲቆጠሩ የቀረቡትን ጥሪዎች ይህን የማዘዝ ስልጣን የለኝም በማለት እንደማይቀበሉት ዛሬ ተናግረዋል። ተቃዋሚ ፖለቲከኞች ድምፁ ተጭበርብሯል የሚል ክስ ማቅረባቸው ይታወሳል። የጋቦንን ምርጫ የተከታተሉት የአውሮፓ ሕብረት ታዛቢዎች በምርጫው ውጤት ላይ ግልጽ የሆነ መዛነፍ ነበር ብለዋል። ቦንጎ ተቃዋሚውን ተወዳዳሪ ያሸነፉት በጥቂት ድምፅ ብልጫ ነው። በሶሪያ ማዕከላዊት ሀማ ክፍለ ሀገር በሶሪያ መንግስት ወታደሮችና በአማጽያን መካከል በሚካሄደው ከባድ ውጊያ ምክንያት በነሐሴ ወር ማብቂያ ገደማ 100 ሺህ የሚሆኑ ሰዎች ከመኖሪያቸው እንደተፈናቀሉ የተባበሩት መንግስታት ድርጅት የሰብአዊ ረዴት አገልግሎት ጠቁሟል። ኦቻ በሚል አህጽሮተ ቃል የሚታወቀው የሰብአዊ አስተዳዳሪ ጽህፈት ቤት ከሃማ ከተፈናቀሉ ሰዎች ግማሽ የሚሆኑት በአማጽያኑ በተያዘችው እድሊብ ከተማ እንደገቡ ከአንድ የመጠለያ ሰፈሮች አስተባባሪ ቡድኖች የተገኙ አሃዞች እንደሚያሳዩም ተናግረዋል። ሌሎች ደግሞ በመንግስት ቁጥጥር ስር ወዳለች ሀማ ከተማ እንደሄዱና አራት መስጂዶች ጊዜያዊ መጠለያ እንደተደረጉ ኦቻ ገልጧል። ኢድሊብ ውስጥ ግን በመጠለያ ቦታ እጥረት ምክንያት ብዙ ስደተኞች መናፈሻ ቦታዎች ላይ እየተኙ መሆናቸውን ኦቻ አክሎ ጠቁሟል። የቱርክ ፕሬዚደንት ሬሴፕ ታይፕ ኤርዶጋን በተናገሩት መሰረት ቱርክ ዩናይትድ ስቴትስ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድንን ከሶሪያ ከተማራ ካለማስወጣት ከምታቀርበው የእንቅስቃሴ ሀሳብ ጋር ለመቀላቀል ዝግጁ ናት። ኤርዶጋን ዛሬ ከቡድኑ ሀያ ጉባኤ ወደ ሀገራቸው ሲመለሱ አብረዋቸው ለሄዱት ጋዜጠኞች በተናገሩት መሰረት በጉባኤው ገን ከፕሬዚደንት ኦባማ ጋር ተገናኝተው በተነጋገሩበት ወቅት ፕሬዚደንት ኦባማ ነበሩ ጉዳይን ያነሱት የቱርክና የዩናይትድ ስቴትስ ወታደሮች እስላማዊ መንግስት ነኝ የሚለው ቡድን መዲናው ያደረጋትን ራካን ለመያዝ ስለሚቻልበት መንገድ ተገናኝተው ሊነጋገሩ ይችላሉ ብለዋል። ሶሪያ ውስጥ ተኩስ እንዲቆም አንዳንድ ታዛቢዎች እንደሚሉት የመጨረሻ ሙከራ ለማድረግ ዲፕሎማሲያዊ ጥረት ቀጥሏል። ዋናው ትኩረት በአሜሪካና በሩሲያ ተደራዳሪዎች መካከል በሚደረገው ጥረት አጣብቅኝ ውስጥ የገባ ቴክኒካዊ ጉዳይ ነው ተብሏል። ሁለቱ ወገኖች በሶሪያ ተኩስ ሊቆም ስለሚቻልበት መንገድ ለመደራደር ለሳምንታት ያህል ሲወያዩና ሲናገሩ ሲተውት ቆይተዋል። አንድ የአሜሪካ ዲፕሎማት ለአሜሪካ ድምፅ ራዲዮ ሲናገሩ የሩሲያ አቻዎቻቸው በቅርብ ጊዜያት ከተደረጉት ቁልፍ ስምምነቶች አንዳንዶቹን እየተቀበሉ ነው ሲሉ ያማራሉ። በሶሪያው የእርስ በርስ ጦርነት እየተካፈለች ያለችው ሩሲያ የመካከለኛው ምስራቅ ሰላም ሽምግልና ውስጥ መግባት ጀምራለች። ፕሬዚደንት ቭላዲሚር ፑቲን የፍልስጤም ፕሬዚደንት ማሕሙድ አባስንና የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁን ሞስኮ ላይ ፊት ለፊት እንዲነጋገሩ ለማስተናገድ ጋብዘዋል። ሁለቱም መሪዎች ዝግጁነታቸውን ገልጸው ያኛው ወገን እያጓተተ ነው በማለት እንደሚወነጃጀሉ ዘጋቢያችን ዝላቴ ካሆክ ያጠናከረችው ዘገባ ያስረዳል። ቆንጅታ የታቀርበዋለች። ሰኞ ዕለት የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ነተንያሁን ኢየሩሳሌም ውስጥ ያነጋገሯቸው የሩሲያዊ መካከለኛ ምስራቅ ልዑክ ሚሃኤል ቦግዳኖቭ የፍልስጤሙን ነጻ አውጪ ድርጅት ዋና ጸሐፊ ሳኤብ ኢራካትን ደግሞ ትናንት በዌስት ባንኳ ራማላ ከተማ አነጋግረዋቸዋል። ማህሙድ አባስ ፕሬዝደንት ፑቲን ባቀረቡት ሀሳብ በመርሁ በመስማማታቸው እናመሰግናለን። ስለ ስብሰባው ሁኔታ ይዘቱንና ቀኑን በተመለከተ ደግሞ ሁለቱን ወገኖች እያነጋገርን ጥረታችንን እንቀጥላለን ብለዋል ሚካኤል ቦግዳኖቭ። ትናንት ፖላንድ ጉብኝት ላይ የነበሩት አባስ ለስብሰባው ዝግጁ ነኝ ብለዋል። ከሚስተር ኔተንያሁ ጋር ለመገናኘት ከዚህ በቀጥታ ወደ ሞስኮ ሊሄድ ነበር ያሉት አባስ፣ ሆኖም ትናንት የፕሬዝደንት ፑቲን ልዑካን ጠቅላይ ሚኒስትር ኔተንያሁን ሲያነጋግሯቸው ለሌላ ጊዜ ይተላለፍልን ብለዋቸዋል። ለመቼ እንደሆነም አላወቅኩም ብለዋል። ኔተንያሁ በበኩላቸው ፍልስጤማውያኑ ያስቀመጡበት ቅድመ ሁኔታ ባለበት ስብሰባው ሊካሄድ አይችልም ነው ያሉት። አባስ ያስተባብላሉ። ገና ሰኞ ለት ነው እንካፈላለን ብለው የፍልስጤሙ አፈቀላጤ ያስታወቁት፣ ግን ቅድመ ሁኔታ እያያዙበታል። እስረኞች እንዲለቀቁ የስብሰባ ውጤትስ ምንድን ነው የሚሆነው የሚለውን ጥያቄ አንስተዋል። አባስ ፊት ለፊት ለመነጋገር ዝግጁ ከሆኑ እኔም በማናቸውም ጊዜ ዝግጁ ነኝ ሲሉ ኔተንያሁ አስረድተዋል። ትናንት በሄግ ጉብኝት ላይ የነበሩት ጠቅላይ ሚኒስትሩ ስለ ፍልስጤሞች አያያዛቸው በተለይም ጋዛን መውጫ መግቢያ በማሳጣታቸው የተቆጡ ተቃዋሚዎች አውግዘዋቸዋል። እኛ ጸባችን ከአሸባሪ ወሮበሎች እንጂ ከጋዛ ሕዝብ ጋር አይደለም ሲሉ ጠቅላይ ሚኒስትሩ መልሰዋል። ወደ ሄግ የተጓዙትም ለጋዛ የውሃና የኃይል አቅርቦትን ለማሻሻል ስለሚቻልበት መንገድ ለመምከር መሆኑን የተናገሩት ዩናይትድ ስቴትስ ለበርካታ ዓመታት ስታካሄድ በቆየችው የመካከለኛው ምስራቅ የሰላም ጥረት በሁለቱ ወገኖች መካከል ዘላቂ ሰላም ለማምጣት አልቻለም። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አስተናጋጆቻችሁ አዲሱ አበበና አዳነች ፍስሐዬ ነን። ኢትዮጵያውያን አርቲስቶች ለዘመን መለወጫ በዓል ያቀዷቸውን የሙዚቃ ፕሮግራሞች ወይም ዝግጅቶች እየሰረዙ ነው። የኢትዮጵያ መንግስት በግፍ እየጨፈጨፈና ና በግፍ እየገደለ ወጣት ህጻናት አዋቂ ትልቅ ሰው ሳይል በግፍ እየገደለ ባለበት ወቅት እኔ ሙዚቃ ወጥቼ የምሰራበት አቅሙም የለኝም። ምክንያቱም ኢትዮጵያዊ ነው። የኢትዮጵያ ሐዘን እኔን የሚመለከት የለንደኗን የቤተልሔም በቃ የለን ድምጽ ነው የሰማ ነው። በሁለተኛው አጋማሽ ቀዳሚ ዝግጅት ላይ ጠብቁ።

ባለፈው ሳምንት ከትግራይ ተፈናቅለው ሁመራ ከገቡ የትግራይ ተወላጆች አንደኛው ከሰጡን መግለጫ የተወሰደ ነው የሰማችሁት። አጋጣሚ ሆኖ ምክንያቱም እኔም ሌላ ቦታ ሆኜ ስለሆነ ማናገር በዚህ ደረጃ ላይ እንኳ ከመጣልኩ፣ እኛ ከትግራይውያን ጎን ነው የምንቆመው። ይህንን መያድ እንደ መያድነቱ በሀገር አቀፍ ደረጃ ላይ ቦታ ተኮር የሚያወጉ እንደመሆኑ መጠን ይሄ ተፈጽሞ ከሆነ እና ይሄ ጉዳት ከደረሰባቸው ከተጃያዊ ጎን ለሚቆፉ እርግጠኛ ነ ግን ይቺ ሆን ተብላ ለፖለቲካ ፍጆታ እየተሰራች ያለችት ነው። የሜያድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። እነዚህንና ሌሎችንም ያካተተ ዘገባ በሁለተኛው አጋማሽ ይቀርባል። አሁን ትንታኔ የሚሰጥበት መጽሔቱ ነው የሚቀጥለው። ቀዳሚውም የዕለቱ አብይ ርዕስ ነው። ዛሬ ቅሊንጦ እስር ቤት የዘመዶቻቸውን ሁኔታ ለማጣራት የሄዱ የቤተሰብ አባላት ድብደባና እስራት እንደተፈጸመባቸው ተናገሩ። በእስር ቤቱ የነበሩ እስረኞች የት እና እንዴት ባለ ሁኔታ እንደሚገኙ ፍንጭ እንዳልተሰጣቸው ተናግረዋል። ጠያቂዎቹ ፖሊስ ደበደበን ያሉት ወደ እስር ቤቱ ሲያመሩ አቃቂ ወንዝ ድልድይና ቃሊቲ ቶታል ቤንዚን ማዲያ አካባቢ መሆኑን ለአሜሪካ ድምፅ ተናግረዋል። ክስተቱን በተመለከተ ከመንግሥት ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። መለስካቸው አመሃ ነው ዘገባውን የላከው፣ ቀጥሎ ይቀርባል። ባለፈው ቅዳሜ የቅሊንጦ ወህኒ ቤት ቃጠሎ ከደረሰበት በኋላ የዘመዶቻቸውን ሁኔታ ፈጽሞ ያላወቁ አያሌ የቤተሰብ አባላት ዛሬ በስፍራው ተገኝተው እንደነበረ ይናገራሉ። በዛሬው ዕለት ቃጠሎ በደረሰበት ቀን ጉዳት ያጋጠማቸውንም ሆነ ሌሎች ያሉበትን ሁኔታ እናሳውቃቸዋለን ተብለው እንደነበረ የሚያስረዱት የቤተሰብ አባላት ያጋጠማቸው ሌላ እንደሆነ ይዘረዝራሉ። የፖሊስ አባላት ወደ ቅሊንጦ ወህኒ ቤት የሚወስደውን መንገድ ዘግተው ምንም ሊያናግሯቸው እንደማይችሉና ስፍራውን እንዲለቁ እንደነገሯቸው በስፍራው የተሰበሰበው ሕዝብም ማልቀስና መጮህ እንደጀመረ ተናግረዋል። ከስፍራውም ባህል እንዳባረሯቸውና የተከተለውንም ሁኔታ እስራትና ድብደባ ተፈጽሞብኛል ካሉት አንዷ ወይዘሮ ሞሚና አህመድ ለቪኦኤ በስልክ ገልጸዋል። ቶታል ጋር ከበው ያዙን። ግማሹ መሬት ላይ እንከባለላል፣ ግማሹ ይመታል፣ ይቀጠቀጣል። ጎትተው ጎትተው ጣቢያ አገቡ። ትን እየመቱ እየቀጠቀጡ አገቡን። አንዷ ሴት ያወደቀች ያነሳታለሁ ስል እኔም ተጠላሪ የወደኩኝ ሁለታችንም እጃችን ይዛ አገቡን። ይዛው ግብተውን አንስተው ቀጠቀጡን፣ መቱን። በእርግጫ በብትር በእርግጫ ሴቷ በብትር ወንዱ በለበሰው በጫማ በዛ በዚህ ብሎ በአፉ ማይወጣ ብልግና በአፉ ማይወጣ ስድብ የለም ሳደበን። በቃ ያው እንደዚያ አርገው ቁጭ አረጉን። እኛ ኮ ምንም ያደረግናችሁ ነገር የለም ዜጋዎች ያደለንም ወይ? ልጆቻችሁስ እናንተስ አልወለዳችሁም ወይ? እናንተስ ልጅ የላችሁም ወይ? እናት የላችሁም ወይ? ወንድም የላችሁም ወይ? ሌላ ነገር እኮ ምን አልተጠየቅነው ነገር የለም። ልጅ ነው ሬሳ ነው የጠየቅነው። ልንቅበር፣ ተቆሰለ እናስታምም። ሌላ ነገር የለም። ታሉም አሳዩን። ተቃጠነ ነደድነ። ልጅ የመሰለ ነገር እንዲህ ተነጥቆ ሰው ይሄ ነገር ይደርሳል ወይ ብለን አልናቸው። በቃ ዝም በይ፣ ይቺ ሞት ማጣ፣ ይቺ ነገረኛ፣ ይቺ ሽማግሌ የሽማግሌ ቀላል እያለ ደበደበን። ምን ያህል ሰዓት ታሰራችሁ እናንተ? ጠዋት ሶስት ሰዓት ገባን፣ ዘጠኝ ሰዓት ወጣን። ስስትወጡ ምን ብለዋችሁ ነው የወጣችሁት? በቃ ሂጂ እዛ ተለጥፏል ሂጂ እና ታይ እንደሆነ ሁለተኛ ግን እንደዚህ ነገር ብታደርጊ፣ ብትረብሽ፣ ብትናገር አሉ። ሄዳችሁት ታዲያ ተመልሳችሁ ምን ልናይ ስንሄድ አልተለጠፈም። ያው ነገም ያም ብትር ነው የሚጠብቀን። ነገም ያው መምታት ነው፣ ያው ማባረር ነው። እስከ ዛሬ ድረስ ይሄ ነው። ሌላ ስማቸው እንዳይገለጽ ያስጠነቀቁ የቤተሰብ አባል ደግሞ ደርሷል ያሉትን እንዲህ ያስረዳሉ። እዛ ዛሬ ቤተሰብ ለመጠየቅ ወደዛ ሄደን ነበረ። ዛሮ ስለተባልም ማለት ነው። ነገር ግን እዛ ስንደርስ ከዚህ ማለፍ አትችሉም፣ ዓርብ ነው የምናሳውቃችኋለን ወደ ተባለንበት ቦታ መድረስ አልቻለም። ወደ ማረሚያ ቤቱ ቅሊንጦ ማረሚያ ቤት አልደረሳችሁም ነበር ማለት ነው? እዛ አልደረስንም። እዛ ከመድረሱ በፊት ከወዲህ ባጃጅ ስላለ እዛ ጋ ስቆሙ ሄዶ ፖሊሶች ነበሩ። መሄድ አልችሉም ተባለ። ለምንድን ነው ቀጠሯችን ዛሬ ነው አለን። እኛም፣ አይ አርብ ነው የምናሳውቃችሁ አሉት። አይ እንደዛ ከሆነ በቃ ገብተን አስተዳደርን እንጠይቅ የሚል ነገር መሄድ ያያል ነው እኛ። እነሱ ደግሞ ከዚህ ማለፍ አትችሉም አሉ። በርካቶች ናቸው። ከዛም መለሱን። እንደዛ ከሆነ ፖሊሱ መምሪያ እንጠይቃለን ብለን ወደ ላይ ይሄድን ነበር ተሰባስበን ተቃውማችን እየገለጽን ቤተሰቦቻችን ሞተው ይሁን ቆሞ ይሁን አናውቅም ብለን ነገር ግን ፖሊሶቹ እዛ ሆነው ኃይል አዘጋጅታ ጠብቋቸው እዛ እየተባልን ነበር እያሉ ነበረ። ምን በምን ነው የሰማችሁት ይህንን? እዛው ጋር ያለው አዛዣቸው እንደዛ እያላቸው እያለ እየደወለ ነበር በመገናኛ እዛ እንደተባለውም። እዛ ስንደርስ መናሪያ አካባቢ ስንደርስ፣ ግማሾቱን አርሶ አስገቡ። እኛ ወደ ኋላ ነበር እኛ ቀርን። እነሱ በምን ሁኔታ ላይ እንዳሉ አናውቅም እንግዲህ እስካሁን ድረስ። ምን የታሰሩ አሉ ነው የሚሉኝ? የታሰሩ አሉ የተመቱም አሉ እዛው ጋር አንገባም ትገባላችሁ በሚል እንደው ምን ያህል ሰው እንደታሰረ በግምት ማወቅ ይቻላል? በግምት ማወቅ አይቻልም። ምክንያቱም እየበታተሉን ነበር። እዛ ጋ ብዙም ትራንስፖርት ተዘጋጋ፣ እርስ በራስ ተለያየን። የደከሙም ከነበሩ እያለቀሱ የነበሩም ነበሩ፣ አሮጌቶችም ነበሩ። እነሱ ከኋላ እየሰበሰብን ነበር እየሄድን ነበረው። እኛ ያው ውስጣችን ጥሩም ስላልሆነ ያው የቤተሰብ ነገር አለ ምናለ ደንም እያሰብን ነው። ከኋላ ያሉትን እየሰበሰብን ነበር እየሄድን ነበረው። እኛ የቆሰሉ እነዚህ አይተዋል። እሱ ባይ ነው የቆሰለ የለም። ግን ወደዛ እየመቷቸው ምናምን አስገብተዋቸዋል። ወንዶች ብዙ የሚሉ እናቶች ናቸው የሚበዙት። ወንዶቹ ያው የተመቱ ምናምን አሉ እናቶች ናቸው የሚበዙ ያሉ እና የተደበደቡት ወንዶቹ ብቻ ናቸው ነው የሚሉ ወንዶች የተመቱ አሉ። እኛ ከኋላም ነበረን የነበርን ነው። አብዛኛዎቹ ገብተዋል። እኛ ከኋላ ያሉትን ሰዎች ያው በረህራሄ ነው አብዛኛው እናቶች ናቸው። በቃ መንገድ ላይ የቀሩት ትራንስፖርት ተከለከሉ። ወደ ላይ እንኳን እንዳይሄዱ ማለት ነው። ትራንስፖርት አስቆመዋለ፣ ታች ላይ ማለት ነው። የኦሮሞ ፌዴራሊስት ኮንግሬስ ምክትል ዋና ጸሐፊ የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱም የባለቤቴን ሁኔታ ለማጣራት ሄጀ ነበር ይላሉ። ካለፈው አርብ ወዲህ ምን እንደሆነ የት እንዳለ ማወቅ አልቻልኩም የሚሉት ወይዘሮ አሰለፈች ያጋጠማቸውን ተናግረዋል። ከኛ ቀድመውም ብዙ ሰው ነበር ያለው ምስላል እና ፖሊስ አዲሶች ናቸው። ድሮዎች አይደሉም። በቃ ከዚህ ሄዱ ብለው ነው የደበደቡ ሰው የሚመልሱት እዛኛም ትጨመርበት ከአኬሊምቶ ማረሚያ ቤት ያሉን የነበረው በር ላይ ይለጠፋል ነው ያሉት። የመጀመሪያ ቀን በሌላ ጊዜ ነው ዓርብ ዕለት ያሉን እና ያው የተለጠፈ መስሎን ነው እር ነው ሰው በሙሉ ይህንን ስለሰማ በጣም ብዙ ነው ቤተሰብ። አንድ ከተማ ይሆናል እንግዲህ እዛ የነበረው ሁላቸውም ሲጨቡ ነው ያሉት። እንግዲህ ዛሬ በጣም ሲያለቅሱ ነበረ። የምናደርገውን አናውቅም። እኔ ራሱ አሁን ወደ ቤት አልገባውም ሰዓት ደረሰ ብሬያቸው እስከ መናኸሪያ መጥቼ አሁን ቃሊቲ ደግሞ ገብቼ ስጠይቅ ከቃሊቲ እንደዚህ የሚባል ስምም የለም፣ ከጅሊም ወይም ከማረሚያ ቤት የመጣም ወደዚህ የለም ነው ያሉን። ከመንግስት ወገን እንደ ባለስልጣን ያገኛችሁም የለም ያናገራችሁ የለም ማንም ሰው የለም ማንም ሰው እዚህ ቦታ ላይ ያሉት እንደዚህ ነው ያሉን። ሰው የለም። በዕለቱ ክስተትም ሆነ ቀደም ሲል በደረሰው ጉዳት አዲስ መረጃ ለማግኘት የሚመለከታቸውን የመንግሥት ባለሥልጣናት ለማነጋገር ያደረግነው ጥረት ለዛሬ አልተሳካልንም። በነገው ዕለት እንመለስበታለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ኢትዮጵያ ውስጥ በቅርቡ ባጋጠመው ብጥብጥ ከጎንደር ከተማ ከሰሜን ጎንደር ደንቢያ ወረዳና ከጃዊ ከተማ ተፈናቅለው ወደ መቀሌ ከተማ የደረሱ ሰዎችን እንዳነጋገረ ዘጋቢያችን ግርማይ ገብሩ ገልጦልናል። ግርማይ እንደዘገበው ሰዎቹ በአካባቢው በደረሰው ብጥብጥ እንዲሁም ከተለያዩ ሰዎች በደረሰባቸው ዛቻና ማስፈራሪያ ሰግተው ንብረታቸውንም ጥለው መፈናቀላቸውን ነው የተናገሩት። የመቀሌ ከተማ መስተዳድር ተፈናቃዮቹን ተቀብሎ እገዛ እያደረገላቸው መሆኑንም ይገልጣሉ። ዝግጅቱን ያጠናቀረው ግርማይ ገብሩ ይቀጥላል። ከጎንደርና ከጎጃም ተፈናቅለው የመጡ በመቶዎች የሚቆጠሩ ሰዎች መቀለ ከተማ ውስጥ ደርሰዋል። ተፈናቃዮቹ በተለይም በጎንደርና አካባቢው በተፈጠረው ብጥብጥ፣ ዛቻና ማስፈራሪያ ስለደረሰብን ሕይወታችንን ለማዳን ንብረታችንን ጥለን መጥተናል ይላሉ። የመቀለ ከተማ የማህበራዊ ጉዳይ ጽሕፈት ቤት ተፈናቃዮችን ተቀብሎ የማጣራትና የምዝገባ ስራ በማካሄድ የገንዘብ እርዳታ እንደሰጣቸውም ይናገራሉ። ዛሬ በመቀለ ከተማ የተለያዩ ሰዎችን አነጋግሬያለሁ። እስከ ነሐሴ ወር እየሰራው ነበር፣ ስራ ላይ ነበር የምገኘው። ከዛ ግን በተፈጠረው ሁኔታዎች እኔም ለህይወቴ ስለሰጋው የሆነ ልጅ እያስፈራራኝ ስለነበረ መስራትም አልቻልኩም። ሳይኮሎጂ ምን እያለ ነው የሚያስፈራራሽ? ወያኔ እናጠፋዋለን፣ ትግሬ እንዳለ እናጠፋዋለን፣ እቃ ሲቃጠል፣ መኪኖች ሲቃጠሉ የሚወራው እንደዛ አይነት ወሬ ነው። ከዛ በጣም ሰጋው። እኔ ህይወቴን ለማዳም ብዬ ሰጋው እና ከጎንደር ወጣሽ? ከጎንደር ነገር ዝም ብዬ እንደዚህ ብዬ መልቀቂያም ስለማይሰጡ ሲክሊባ ጽፌ ነው የወጣሁት። አሞኛል ብዬ ነው ሲክሊባ ጽፌ የወጣሁት። ከዛ ቤተሰብ ጋር አዲስ አበባ ምናዝሬትም ተጠግቼ ነበር። ከዛ ግን መንገዱ ተከፍተዋል ምናምን ሲሉ ሰላም ነው በቃ፣ ቢያንስ ትራንስፖርት እጄ ልብሴን ይዤ መምጣት ችላለሁ ብዬ ከአዲስ አበባ ወልዲያ ሂጄ፣ ወልዲያ ሰላም ስለሆነ ከወልዲያ ደግሞ ወደ ጎንደር እንዲሄድ ማለት ነው። መነታቸውም የማይታወቅ ሰዎች አስቅሞ አውርደው የነበረኝ ንብረትና ብር ወሰዱ። ስንት ሰዎች ናቸው? እናንተንስ ያገቷቸው ታጣቂዎች ናቸው? አዎ፣ ሁለት ታጣቂዎች ናቸው። ሁለት ዱላ የያዙ ናቸው። ፖሊስ ነገር ነው የሚመስሉት። ደረታም ደረታም ወጣቶች ናቸው። ስምንት ሰዎች ነበርን። እግዚአብሔር የተመሰገነውም ብቻ ወዴት ነው የወሰዷቸው? ምንድን ነው ስሚሏቸው? በአስፓልት ቀጥ አድርገው ነው የወሰዱን። ከዛ በኋላ ደግሞ ወደሆነ በጭቃ የተሰራ ቤት አስገቡን። ለአንድ ልጅ እዛ ቀጠቀጡት። እንደገና ለእኔም አንድ ጊዜ በጥፊ መታኝ። የነበረኝ ንብረት ወስዶ ሂዱ፣ ውጡ፣ በቃ ውጡ፣ ውጡ አሉ። ተመልሰን በፒክ አፕ ነው ወደ አዲስ አበባ ማታ ያገባ ትናንትና ማታ ነው የገባሁት። አራት ሰዓት የሁለት ሰዓት በረራ ወደ መቀሌ ማለት ነው የሁለት ሰዓት በረራ አራት ተኩል ነው እዚህ የገባው። በጣም ቤተሰብ ጋር ነው ተጠግቼ ያለሁት። ይህ ሁሉ ሰው ከዛ የመጣ ነው። ከጎንደርና ከአካባቢው የመጣ ሰው ነው። የትግራይ ህዝብ ባደረገልን ትብብር፣ አቅማቸው በፈቀደ ብር እየሰጡ ነው። እዚህ መኖር ነው ፈልገው። እዚህ ጋር ያለው ህዝብ እንዳለ ንብረቱ ትቶ ነው የመጣው ከነ ልጆቹ። የትግራይ ህዝብ መፍትሄ እንዲሰጠን ነው የምንፈልገው። የትግራይን መንግስት መፍትሄ እንዲሰጠን ነው የምንፈልገው። በጣም ነው የማመሰግንሽ። ጎንደር ክፍለ ሀገር

አንድ አምስት ቀን ከኋላ ወዲያ ልየን አለ እንዳለ ሄደ። አማራ ነኝ እኔ አይነኩኝም። ከዚህ ደግሞ አይመቸኝም ብሎ ሄደ። እኔ አለሁ ማለት ነው። እንደዚህ ባለቤት አለች ወላድ ባ ከዘመዶቿ ወንድሞቿ ናቸው። ያው እነሱ እየጠበቁ ወገኗ አለች ምንድ ነበር መሰረ ጎንደር ውስጥ ሆቴል ምግብ ቤት ድራፍት ቤት መጠጥ ነው ይሄ ነው መሰራ እና አሁንስ ንብረት ንሰው ንብረት እሱ ነው ወሮሮ የመጣው በ ዘራርፈውታል። ባላገር ሁላን የወረሰው ከተማው ብዙ ነው የተቃጠለ። ግብርነት ተቃጥለዋል፣ ድርጅት ቁጠባ ተቃጥለዋል፣ ፍርድ ቤት ተቃጥለዋል፣ አስተዳደር ተቃጥለዋል፣ ሚሻ ቢሮ ተቃጥለዋል፣ የኦርጂ ቪኒ ተቃጥለዋል፣ ስድስት መኪና ተቃጥለዋል። የዛን ጊዜ ምንድ ነው የምታስበው? ከሁን በኋላ ሰላም ከሆነልኝ ያ ቦታ ንብረት ሲጨ ከዚህ ቦታ በገኝ ምን ሀገር ላይ አሳ ይሄ ነው። ከዚህ ውጭ የሚመስሉ ነ ሀገር ነው መልካም አ አብረን ድሮን አብረን በልተን ጠጣን እኮ ከመጨረሻው ላይ ህይወት ማጥፋት ስለዚህ፣ ኮርማን በልተህ ሀገር የመሰለ የለም እኮ ከዚህ መቀመጥ የመሰለ የለም። አሁን የምመኘው ሀገሬ በቃ መቀሌ ትንሽ ቦታ ከሰጠኝ መንግስት ሀገር ላይ ልኖር ነው። ከየት ነው የመጣ? ከጃዊ። ጃዊ የት አካባቢ ነው? በባህር ዳር ወደዛ፣ ጎጃም ሆኖ አውዘን። በምን ያህል ኖረሃል እዛ? ከ2003 ጀምሬ ድረስ እስካሁን እዛ ነው የነበር። ምን ነበር የምሰራው እዛ? ነጋዴ ነኝ። ራሴ መካዝን ነው የምሰራ፣ ባለቤቴ ደግሞ ባልትና ነው የምሰራ። ሁለታችን በንግድ ተሰማርተን የየራሳችን ስራ ነበረ። ንብረታችን እንዳለ አቃጠሉት፣ ሚዛኑም አቃጠሉት፣ እህሉም ወሰዱት። የባለቤቴም ተመሳሳይ እንዳደረጉ ደግሞ ህጻን ልጆች ይዘን ከተደበቅንበት ሰፈር ሊጎልን ሲሉ መከላከያ መጦ ነው ያተረፈን ከመከላከያ አምስት፣ ከሰኞ እስከ ሐሙስ አራት ቀን ማለት ነው ሰነበትን። ከዛ በኋላ በኦራል ወደ አሶሳ ሸኝ ከአሶሳ በትግራይ መንግስትም እዛ በቤንሻንጉል ጉሙዝ መንግስትም በትብብር በአየር ተቆርጦልን ወደ ሞታ ሀያ ሰው አካባቢ ዝመጠ ነው በጣም ነው የማመሰግነው። እሺ እኔ የማመሰግናለሁኝ። የት ነበር የሚኖሩት? ጎንደር እዛ የቆየሁት ሰላሳ ዓመት ጎንደር አስር ዓመት ደንብ ያወረዳል ስለዚህ ለ40 ዓመት ያህል እዛ ኖረዋል። አሁን ለምን መጡ? አሁን የመጣሁበት ምክንያትማ በትግሬነቴ ትግሬ እውጣ እያሉ ሆ ይላሉ ይደበድባሉ። ከምደበደብ ለቂጨ መጣ ቤተሰቦች ውስ ቤተሰቦች አስቀድሜ ልክ ወደ መቀሌ የጌታ ስራ ነው ይሄ አይደለም ማለት ገና ይህንን ነገር ከመፈጠሩ በፊት ወደ ዝልኪያቸዋል። እዚህ ከመጡ በኋላ ሳሁን አቀባብል እንዴት አዩት? ስርዓት ያለው አቀባብል ነው ያለ እዚህ አሁን ተመልሰው ወደ ጎንደር ይሄዳሉ? ሁሉ እዛ ዘግቼው ስለመጣ ያልተወሰደ ጊዜ ሄጄ ነገሩን አጣርቼ ያ ንብረት ይውደም አይውደም አላውቀው እና ድንገት ሄድ ይሆናል። ሌሎች በሺዎች የሚቆጠሩ ሰዎች ከመተማ ዮሐንስ ተፈናቅለው ወደ ሁሞራ መድረሳቸውና የትግራይ ክልል መስተዳድር ተቀብሎ የሰጣቸውን ሦስት ሺ ብር ተቀብለው ወደ የቀያቸው መሄዳቸውን ዛሬ አድዋ ከተማ መድረሳቸውን የገለጹ አምስት ሰዎች በስልክ ነግረውኛል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም። ግርማይን ለዘገባው እናመሰግናለን። አድማጮቻችን፣ በዚህ ጉዳይ ላይ የአማራ ክልል ባለሥልጣናት የሰጡትን ማብራሪያ ያካተተ ተጨማሪ ዘገባ በሁለተኛው ክፍለ ጊዜያችን እንደምናቀርብ ከወዲሁ እንገልጻለን። የመጽሔቱ ትንታኔ ይቀጥላል። አድማጮች በቄለም ወለጋ ዞን ደምቢዶሎ ከተማ ውስጥ ትናንት ማክሰኞ ማምሻው ላይ ከመንግስት ኃይሎች በተተኮሰ ጥይት የሁለት ሰዎች ሕይወት ማለፉን የከተማዋ ነዋሪዎች ገለጡ። የአንደኛው ወጣት ወላጅ እናት ቅድም ሲል እንዳሰማ ነው ልጄ አስከሬን ላይ ጥለው ደበደቡኝ ይላሉ። የኦሮምኛ ክፍል ባልደረባችን ትጁ ቤኩሳ ያጠናቀረችው ዘገባ አለ። ዝርዝሩን ቆንጅታዬ ታቀርባለች። በመንግስት ታጣቂ ጥይት ህይወታቸው ያለፈው ሁለቱ ኃይሉ ኤፍሬም እና ኢብሳሩንዴ የሚባሉ ሲሆኑ የአስራ ስድስት አመቱ ወጣት ኃይሉ ኤፍሬም ከተማዋ ውስጥ ተኩስ በመከፈቱ ከሌሎች ጓደኞቹ ጋር ሆኖ ከተኩሱ ለማምለጥ ሲሮጥ መጥተው ገደሉት ሲሉ የከተማዋ ነዋሪዎች ተናግረዋል። ናኖ ማሴንትሪቲ ናኖ መጋላ ደንቢ ዶሎ መሃል ከተማ ነበር ተኩሱ የተጀመረው። ወደ ቀበሌ 05 አካባቢም ተኩስ ነበር። ልጆቹን እያባረሯቸው ሲመጡ ወጣት ኃይሉ ኤፍሬም በቅጽል ስሙ ቦጌ ነው የሚባለው ቀበሌ 07 በሚገኘው መኖሪያ ቤቱ አቅራቢያ ነው የተገደለው። ሌላው ወጣት ኢብሳ ሩንዴ ደግሞ ግቢው ውስጥ ቆሞ እንዳለ ተኩሰው ገድለውታል ሲሉ የደንቢዶሎ ነዋሪ አስታውቀዋል። አስከሬኑን ወደ ሆስፒታል በመውሰድ ላይ እንዳሉ የመንግስት ታጣቂዎቹ አስቁመው ወደ ቤት መልሰዋቸዋል ብለዋል ነዋሪው። ከሟቾቹ መካከል የ16 ዓመቱን ወጣት የኃይሉ ኤፍሬምን እናት ወይዘሮ ታደሉ ተማምን ማምሻውን ቱጁቤ በስልክ አግኝታ አነጋግራቸዋለች። አኒ መነ ሰንጅራን ገረ ጠ ከነ እኔ ቤት ውስጥ ነበርኩ። እሱ ደግሞ ከልጆች ጋር ሊጫወት ወጣ ብሎ ነበር። ከተማ ውስጥ ብጥብጥ ተነሳ ሲባል መሯሯጥ ጀመሩ። ከፊት ይሮጥ የነበረው ልጄን መተውት ጣሉብኝ። ጓደኞቹ መተው ሲነግሩኝ ሮጬ ሄድኩ። ስደርስ ልጄ ሜዳ ላይ ተዘርግቷል። አንድ ያለኝ ተስፋ እሱ ነበር ብለዋል እናቲቱ። እንደ አባትም ሆኖ በባሌ ምትክ የቀን ስራ እየሰራ የሚረዳኝን ልጄን ነው ያጣሁት ብለዋል የገደሉት ሀይሎች ምን እንዳሏቸው የሟቹ እናት ይናገራሉ ሬ ፈሰረታ አይና እንጀቴ ሬሳው ላይ ቁጭ በያሉኝ ትንሿ ሴት ልጄም ነበረች እሷንም ሊደግሙብኝ ሲሉ በንብርክኬ ታጣቂው እግር ስር ወደቅኩ እዚያው የልጄ ሬሳ ላይ በወደቅኩበት ይደበድቡኝ ጀመር። ምን አደርጋለሁ አጋዤን ልጄን አጣሁ። ልጄ በእጁ በርበሬ ፈጭቶ ራሱ ላይ ሸክም ተሸክሞ ከጧት እስከ ማታ ስራ ሰርቶ ነበር የሚያስተዳድረኝ በማለት የሟቹ እናት ወይዘሮ ታደሉ ተማም እያለቀሱ ተናግረዋል። እሳቸው በድብደባው ስለ ደረሰባቸውም ጉዳት ይናገራሉ። እኔ ጨጨበ ምረ ዋን በተኮይ ማን ተሰባብርሬ ያለው ምንም አልተረፍኩም። ከዚህ በኋላ ምንም የምጠብቀው ነገር የለኝም። ቀኑ ጨልሞብኛል። ልጅሽ ከቤት እንዳይወጣ አትከለክይም ነበር ብለው ጎኔን መቱኝ። የልጄ ሬሳ ላይ ቁጭ በይ ብለው አስቀምጠው ነው የደበደቡኝ። ጥለውኝ ሲሄዱም ጮኩ። ሰው ሁሉ ፈርቶ ሸሽቷል አሉ እኔና ሴቷ ልጄ ሜዳው ላይ ብቻችንን ማልቀስ ጀመርን፣ ያሉት የሟቹ ወጣት እናት አንገቱ ላይ መጥተው ነው የገደሉብኝ ብለዋል። በኋላ ጎረቤቶች ተሰብስበው ረድተውኝ ልጄን ሸኝተውልኛል፣ የአስከሬን ሳጥን መግዣ እንኳን አልነበረኝም ሲሉም አክለዋል። ቱጁቤ ከቄለም ወለጋ የፖሊስ አዛዥ ምላሽ ለማግኘት ስልክ ደውላ ነበር። አዛዡ ኮማንደር ቦደና ስልኩን አንስተው ሀሎ ከተባባሉ በኋላ ዘግተውታል። ኢትዮጵያውያን አርቲስቶች በየዓመቱ የዘመን መለወጫ በዓል ምክንያት በማድረግ በተለያዩ የዓለም ከተሞች በዋዜማው የሚያዘጋጁትን የሙዚቃ ድግስ እየሰረዙ መሆናቸውን አስታውቀዋል። ኢትዮጵያውያኑ አርቲስቶች ከዚህ ውሳኔ የደረሱበትን ምክንያት ሲያስረዱ የመንግስት ኃይሎች በኦሮሞና አማራ ክልሎች ተቃውሞ ሰልፈኞች ላይ ግድያ ፈጽመው ቤተሰቦቻቸው ሀዘን ተቀምጠው የእኛ ዳንኪራ መርገጥ ዋጋ የለውም፣ ሲሉ ተናግረዋል። የኢትዮጵያ ሀዘን የእኛ የልጆችም ጭምር ነው ይላሉ አርቲስቶቹ። ሰለሞን ክፍሌ በዚህ ዙሪያ አጠር ያለ ዘገባ አሰናድተዋል። የኢትዮጵያ አርቲስቶች በተለያዩ የዓለም ከተሞች፣ በአውሮፓ፣ በእስያ፣ በዩናይትድ ስቴትስ፣ በካናዳ፣ በአውስትራሊያና በአፍሪካ የሚኖሩ ወገኖቻቸው አዲስ ዓመትን በደስታ እንዲቀበሉ በማለት ላለፉት በርካታ ዓመታት የሙዚቃና የቲያትር ድግስ እያዘጋጁ ሲያዝናኑ ቆይተዋል። በዚህ ዓመትም ሰፊ ዕቅድ እንደነበራቸው ሲታወቅ በወቅቱ የሀገራቸው ሁኔታ ምክንያት አብዛኞቹ ትርኢቶቻቸውን መሰረዛቸውን ገልጸዋል። የብዙዎቹ አስተያየት ደግሞ ተመሳሳይና አንድ ነው ማለት ይቻላል። ወደ ኋላ የአንዳንዶቹን ምክንያት ባጭር ባጭሩ ለመግለጽ እሞክራለሁ። ያገኘሁትን ብቻ ማለቴ ነው። ያልተጠቀሱ ሊኖሩ ይችላሉና አስቀድሜ ቅርታ ጠይቃለሁ። ለዛሬ በድምፅ ያገኘኋትን አንዲት ተቀማጭነቷ ለንደን የሆነ አርቲስት ላስቀድም። ቤተልሔም በቀለ ትባላለች። መቼ ነበር የአንቺ ዝግጅት ሊቀርብ የታቀደው ስል ጠየቅኳት። የኔ ዝግጅት ሴፕቴምበር አስር ነበረ። ማለት በዋዜማው ዋዜማው ቅዳሜ ቀን የት ነበር ለንደን ውስጥ ለማድረግ ታቅዶ ለህዝቡ ጥሪ የተደረገው? ካምደን አካባቢ ነበር ዝግጅቱ። እና እንዴት ወሰንሽ የሙዚቃውን ድግስ ለመሰረዝ? ያው ግልጽ እኮ ነው። ማለት አገራችን ላይ ወይም ኢትዮጵያ ባለው ወቅታዊ ሁኔታ ምክንያት የሰረዝኩት። ምክንያቱም ይሄ ኒውር የኢትዮጵያዊ ነው። የኢትዮጵያ ኒውር ነው። አዲስ አመት ነው። የኢትዮጵያዊ አዲስ አመት ነው ስለዚህ በአሁኑ ወቅት ደግሞ ኢትዮጵያ ላይ ያለው የኢትዮጵያ መንግስት በግፍ እየጨፈጨፈና በግፍ እየገደለ ወጣት፣ ህጻናት፣ አዋቂ፣ ትልቅ ሰው ሳይል በግፍ እየገደለ ባለበት ወቅት እኔ ሙዚቃ ወጥቼ የምሰራበት አቅሙም የለኝም። ምክንያቱም ኢትዮጵያዊ ነው። የኢትዮጵያ ሀዘን እኔን ይመለከተኛል። የኢትዮጵያ ለቅሶ፣ የኢትዮጵያ ሞት እኔን ይመለከተኛል። ስለዚህ ይሄ አዲስ ዓመት የማን ነው? የኢትዮጵያዊ ነው። ኢትዮጵያ እንደዛ ወጣቱ ሀይል እንደዛ እየረገፈ እኔ እዚህ እዚህ ሀገር ላይ ሆኜ አዲስ አመትን እንኳን አደረሳችሁ የምልበት አቅም የለኝም፣ በግሌ ማለት ነው። ስለዚህ ያንን ስላሰብኩ ይሄንን ፕሮግራም ሰርጇዋል ነው። ምን ያህል ይከፈልሽ ነበር ኮንሰርቱ ቢካሄድ ኖሮ? በኮንሰርት ደረጃ አይደለም፣ አሁንም በኮንሰርት ደረጃ ሳይሆን በክለብ ደረጃ ነው። ጥሩ ነበረ፣ የምርም ለመናገር ማለት ጥሩ ጥሩ ሂሳብ ነበረ። እንትኑ ጋር የተነጋገር ነው ዲል ያደረግነው ነገር ጥሩ ጥሩ ሂሳብ ነበር የሚከፍለኝ ግን ከህዝብ አይበልጥም። በማጣትሽ ግን ገንዘቡን የተሰማሽ ቅሬታ አለ? በጣም በር ምንም የተሰማኝ ቅሬታ የለም። እስካሁንም ድረስ ዝም ያልኩበት ምክንያት የአሰር ይሄን ሁኔታ ነበር ማወቅ የፈለግኩት ማለት ከሱ ይመጣል ብዬ ሀሳብ ነበረ የጠበቅኩት፣ ሳይ ምንም አይነት ስንትን ነገር ሳይመጣ ሲቀር ለምን እኔ ራሴ ካንስል አላደርገውም ብዬ ትላንትና ተነጋገር እንዲ ላደረግ ከእሱ ጋር በሌላ ስራ እንድንገናኝ እና አሁን ሀዘን ላይ እንደሆንኩ ምክንያቱም ወገኔ ነው እያለቀ ያለው ወንድሞቼ ናቸው እህቶቼ ናቸው እያለቀ ያሉት። ስለዚህ ይሄን አዲስ አመት ሀፒ ሁኜ ደስተኛ ሁኜ መስራት አልችልም። ስለዚህ ይህን ከሱ ጋር ተነጋገረን፣ ተስማማን ካንስል አድርገዋለው ማለት ነው። ለዛ ነው ከዚህ ቀደም ባሉት አመታት በብዙ የአዲስ አመት ዋዜማ ሙዚቃ ድግስ ተሳትፈሷል። ያ የዛሬ አመትም እንደዚሁ ከሌላ እንትን ጋር እንደዚህ ሰርቻለሁ እንሰራለን። ዱባይም ነበርኩ በዱባይም እንደዚህ ሰርቻለሁኝ ይሄም እንደዚሁ ትልቅ ፕሮግራም ነበረ የተያዘው ነበረ፣ ግን ከወገን አይበልጥምና ተርዣዋለሁ በግል በራሴ። እና መጪውን አመት እንዴት ነው የምትቀበዩ በግልሽ? እንደ አመት እንደ መሸጋገር እግዚአብሔርን አመሰግናለሁ እንደ መሸጋገር እድሜ ሰጥቶን እኔን አዲስ ዓመት እንደ ማየት እግዚአብሔርን አመሰግናለሁ። ከዛ ውጭ ግን ይህ አመት ለኢትዮጵያውያን ለኢትዮጵያውያን ጥቁር አመት ነው ብዬ ነው የማስበው። ምክንያቱም ኢትዮጵያ ላይ ነው በደንብ የሚከበረው ይሄ ባህል፣ ኢትዮጵያውያን ነው በደንብ የምናከብረው። ገብቶሃል። ስለዚህ ኢትዮጵያ በአሁን ሰዓት እየሞተች ህዝቧ እያለቀ ባለ ሰዓት ስለሆነ ይሄ አመት እኔ ለእኔ ጥቁር አመት ጥቁር ኒውዬር ብዬ ነው የማስበው። የምቀበለውም እንደዛ ብዬ ነው። እንግዲህ ነገ ደግሞ የሚፈጠረውን ደግሞ አናውቅምና እስኪ ነገን እናያለን። አርቲስት በተለይም በቀለ ለትብብሮች በጣም አመሰግናለሁ። አሳቤን እንድገልጽ ስላደረጋችሁኝ ይህን ከልብ አመሰግናለሁ። እንዳልኩት ብዙዎች ናቸው የዚህን ዓመት የዘመን መለወጫ በዓል ምክንያት በማድረግ በዋዜማው የፊታችን ቅዳሜ ማለት ነው የሙዚቃ ድግሳቸውን የሰረዙት። ያንዳንዶቹን አስተያየት ባጭር ባጭሩ ላቅርብላችሁ። ከዚያው ከኢትዮጵያ ልጀምር። አብዱኪያር በአዲስ አበባ፣ በመቀሌና በሌሎች ከተሞች ሊያደርግ የነበረውን ኮንሰርት ሰርዟል። ካሰሪዎቼ ከኢዮሃ ኤንተርቴይንመንት ኃላፊዎች ጋር በመነጋገር ትርኢቱን የሰረዝኩት የኢትዮጵያ ሕዝብ ሐዘን ስለተሰማኝ ነው ብሏል። አርቲስት ሚካኤል ለማም በአዲስ አበባ ሊያደርግ የነበረውን የዘመን መለወጫ የሙዚቃ ፕሮግራም ሰርዟል። አርቲስት አብያወቀ ሰው እየሞተ እኔ መድረክ ላይ ቆሜ የምዘፍንበት አንጀት የለኝም በማለት እዚህ በዩናይትድ ስቴትስ በቺካጎ፣ በአትላንታ፣ በዳላስና በላስ ቬጋስ የነበሯትን ኮንሰርቶች ሰርዛለች። ብርሃኑ ተዘራ ላፎንቴ ወገኔ እየሞተ ዘፈን የለም ብሏል። ሄለን በርሄ የአዲስ አበባውን ዝግጅቷን ሰርዛለች። ደረጀ ደገፋም በተመሳሳይ ድግሱን ሰርዟል። የአስቴር አወቀና መሐሪ ደገፋው የዋሽንግተን ሲያትል ኮንሰርት መሰረዙን ፕሮሞተራቸው አስታውቋል። እነ ኤፍሬም ታምሩ ያሉበት የማዲንጎ አፈወርቅ የሲያትል ዝግጅትም ተሰርዟል። ቴዲ አፍሮም አዲሱን አልበሙን እንዲቆይ አድርጓል። በርከት ያሉ የኦሮምኛ ሙዚቃ ተጫዋች ኢትዮጵያውያን አርቲስቶችም ሰው የሞተ ዘፈን ፈጽሞ የማይታሰብ ነው ሲሉ በየቦታው ሊያደርጉ አቅደው የነበረውን የሙዚቃ ድግስ ሰርዘዋል። አርቲስት ጸጋዬ ዳንዳና ከኦሮሚያ ክልል ቴሌቪዥን ጋር በመተባበር ሊያቀርብ የነበረውን የሙዚቃ ዝግጅት ውሉን በሕጋዊ መንገድ መሰረዙን ለባልደረባችን ትዕግስት ገሜ ገልጾላታል። የቴሌቪዥን ጣቢያው ቀደም ሲል የቀረጻቸውን ፕሮግራሞች በዕለቱ ሊያሳልፍ እንደሚችል ግን ውሉ ይፈቅድለታል ብሏል። ሕዝቡ በአሁኑ ሰዓት አመት በዓልም ቢሆን አንዝናናም የምለው አቋም አ በግራም ነፈሰ ቀኝ ሰቡ ይህንን የምንዝናናበት ሰዓት አይደለም የሚል ጉዳይ ስላለው አርቲስት የሕዝብ ነው አርቲስት ይሄንን ነው ሞት አርቲስቶች የሚያውቁት አርቲስት የምዝ የህዝቡ ነው የሚባለውን ጉዳይ ስለሚያውቁ ወደ ህዝቡ ነው የሚወግኑት አርቲስቶች። ከዛ አንጻር ነው ብዙዎቹ አርቲስቶች ህዝብን መርተው ካልፈ ህዝቡ ካልፈለገ አናደርገውም ብለው ጉዳያቸው ወደ ኋላ የመለሱ። ህዝብ ማለት የሁላችንም ነው ህዝብ የምንለው የእኛ የአርቲስቶች ብቻ ሳይሆን የሁላችንም ቤተሰብ ነው ህዝብ። ስለዚህ የሚሰማው ህዝቡ የምለውን ነገር ተቃራኒውን መስራት የለብንም በሚል እናንተም የህዝብ ናቸው እኛም የህዝብ ነው በሚል ጉዳይ ላይ ወደ መግባባቱ ላይ ደርስናል። በሙሉ ለሙሉ የተቆረጠ ጉዳይም ባይሆን ሀሳብ ሼር የመደራረብ ጉዳይ አለ። እንደዚህ የእሱ ትንሽ ላላ ያለ ነገር አለ። ሌሎች ቦታዎችም አሉ። ቀደም ምስልም እንትን አሁን ትንሽ መጨመር የሚፈልገው ከዚህ ጉዳይ በፊት አስቀድሞ የተቀረጹ ቀረፃዎች አሉ። አማት ባል ቀን የሚተላለፉ ዝግጅቶች ይሄ ጉዳይ ከመናንትን ከማለቱ ከወሩ በፊት የተቀረጹ ከአንድ ሁለት ወሩ በፊት የተቀረጹ ቀረፃዎች አማት ባል ላይ የሚተላለፉ ዝግጅቶች አሉ። ለህብረተሰቡ እኔ አሁን በአጋጣሚም እንትን የምለው የምተ ቀጥታ ቤዛን ቀን የሚተላለፉ ዝግጅቶች እና ተቀርጾ የሚተላለፉ ትንሽ ህብረተሰቡ ለይቶም ቢያቅልል ጥሩ ነው የምልል ጸጋዬ ዳንዳና ነበር። አመሰግናለሁ። እንዳልኩት ሌሎችም በርካታ አርቲስቶች ይኖራሉ፣ በኢትዮጵያ መንግሥት ተፈጸመ ያሉትን ግድያ በመቃወምና ሐዘን በመቀመጥ የአዲሱን ዓመት በዓል ዋዜማ የሙዚቃ ድግስ የሰረዙት። ሁሉንም ማዳረስ ካልቻልኩ ይቅርታ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አድማጮች፣ ቀደም ሲል ግርማይ ገብሩ በላክልን ዘገባ ላይ ተንተርሰን ሌሎች ተጨማሪ ዘገባ እናቀርባለን ያልነው ያ ዘገባ እነሆ በአማራ ብሔራዊ ክልል ከሰሜን ጎንደር የተለያዩ አካባቢዎች ባለፈው ሳምንትም ከመተማ ከተማ የተፈናቀሉ አምስት ሺህ የትግራይ ተወላጆች ሁመራ መግባታቸውን በትግራይ ክልላዊ መንግስት የተቋቋመው ጊዜያዊ አስተናጋጅ ኮሚቴ አስታውቋል። መተማና በሌሎችም አካባቢዎች የተፈጸመው ጥቃት በትግራይ ተወላጆች ጎሳ ለይቶ የተካሄደ ነው ሲሉ ተፈናቃዮቹና የኮሚቴው ሰብሳቢ የተናገሩ ሲሆን የመላ አንድነት የመላ ኢትዮጵያ አንድነት ፓርቲ ግን ይህ እውነት አይደለም፣ የአማራንና የትግራይን ህዝቦች ለማጣላትና የፖለቲካ ጥቅም ለማግኘት ሲባል የተውጠነጠነ ነው ይላሉ። Solo Abatano በጎሳ ማንነታቸው ምክንያት ብቻ ከኑሯቸውና ለብዙ ዓመታት ከኖሩባት መተማ በኃይል እንድንፈናቀልና እንድንሰደድ ተገደናል የሚሉት የትግራይ ተወላጆች ይተዳደሩ የነበረው በተለያዩ የንግድ ሥራዎች ላይ ተሰማርተው እንደነበረ ያነጋገርኳቸው ተፈናቃዮች ነግረውኛል። መተማ ከተማ ውስጥ ነሐሴ 25 2008 ዓ ም የተፈጠረውን ሁኔታ ሸሽተው የወጡት የትግራይ ተወላጆች በሱዳን አድርገው ብዙዎቹ ሁመራ ሌሎቹም ወደ ተለያዩ የትግራይ አካባቢዎች ገብተዋል። ለመሆኑ ምን ነበር የዛሬ ሳምንት ነሐሴ 25 የተፈጠረው? የመተማ ዮሐንስ ከተማ ከንቲባ አቶ እሸቴ መልኬ እዚያው ነበርኩ ሲሉ የነገሩኝን ላስታውስ። ከቀኑ ስድስት ሰዓት አካባቢ ወጣቶች ተሰባስበው የተወሰነ ችግር መፍጠር ጀምረው ነበር። በወቅቱ ያለው የጸጥታ መዋቅርም ለመከላከል ጥረት አድርጓልኝ። ችግሩ ለአንድ ሁለት ሰዓት ያክል ቆይቶ ነበር። በእርግጥ በወቅቱ በንብረት ላይ የደረሰ ጉዳት አለ። በሰዎች ላይ ምንም አይነት የደረሰ ጉዳት አልነበረም። የአካል ጉዳት ምንም አይነት ጉዳት አልደረሰም ነበር። በንብረት ላይ ግን ጉዳት ደርሶ ነበር። ይህን የደረሰውን ጉዳት የከፋ እንዳይሆን የጸጥታ መዋቅሩም ሰፊ ርብርብ አድርጓል። ያም ብቻም አይደለም፣ የከተማው ማህበረሰብ ቢሆን ይህ ችግር ወደ ከፋ እንዳይሄድ የራሱን አስተዋጽኦ በከፍተኛ ከፍተኛ ሁኔታ ያደረገበት ሁኔታ ያለ፣ በተፈጠረ ሁኔታ ብዙ ህይወት እንደጠፋ ነው እና በአካልም ላይ ጉዳት እንደደረሰ ነው የሚታየው። የተወሰነ ጉዳት ነው እንጂ በጣም ብዙ የሰው ህይወትም ላይ ጉዳትም አልደረሰም። የአካል ጉዳቱም ሆነ ህይወት መጥፋቱ የተወሰነ ያው፣ ለመከላከል ችግሩ እንዳይባባ ስለማድረግ በተደረገው ስራ የተወሰነ ነገር አለ። ከዚያ ውጭ ግን በከፋና ብዙ የሚለው ነገር ትክክል አይደለም። ማህበረሰቡም ስለሚያውቀው ብዬ ነው ይህንም በአካል እዛው ላይ ስለነበርኩኝ ችግሩ እንዳይባባስ ግን ለመከላከል በተደረጉ ነገሮች በተወሰነ የንብረትም ላይ ጉዳት ደርሰዋል። ይህ ሰው ላይ እንዲሆን የአካልም ሆነ የሞት የተወሰነ ጉዳት ደርሰዋል። እኛ እስቲ ምን ያህል ሰው ነው የሞተው? ምን ያህል ሰው ቆሰለ? ወደ አምስት የሚሆኑ ሰዎች ላይ የሞት አደጋ ደርሷል። ወደ ስድስት ነው ሰባት አካባቢ ደግሞ እንደዚህ የመቁሰል አደጋ ደርሷል። ከዚህ በላይ የለም። የንብረት ጉዳት ደርሷል ያሉት ምን ያህል ነው የሚገመተው? ወደ ሰማኒያ አካባቢ የሚሆኑ ድርጅቶች ላይ ጉዳት ደርሷል። ነገር ግን ከዛ ላይ የተቃጠለው እና የወደመው ንብረት ያን ያህል ብዙ አለም አብዛኛው ንብረት እንዳጋጣሚ ማህበረሰቡ በተረባርበው እንዳይወድም ጥረትም ስላደረገ ወደ ሰማኒያ አራት አካባቢ ነው ድርጅቶች ለጉዳት የተጋለጡት። ከእነሱ ውስጥም በርከት ያለ ንብረት ማህበረሰቡ አውጥቶ አስጠግቶ ከችግሩ ማግስት በኋላ እነዛ ንብረቶች አሉ ያለ እያለ ወደ አንድ መካከል እያሰባሰበ ባለንብረቶች እንዲወስድ መረጃ እና ሀብቱንም እየሰጥን ያለንበት ሁኔታ ነው ያለው። ጥቃቱ የተከፈተው በተለይ በትግራይ ተወላጆች ላይ እንደሆነ የተፈናቀሉትም በትግራይ ክልላዊ መንግስት የተቋቋመው የተፈናቃዮቹ አስተናጋጅ ጊዜያዊ ኮሚቴም ይናገራሉ። ከተፈናቃዮቹ መካከል ከትናንት በስቲያ ሁመራ የገቡ ሰው አግኝቼ አነጋግሬ፣ ያለው ሁመራ ነው ያለው ትናንትን የገባው ያው ከዛ ከመተማ በሱዳን አድርገን ነው የገባል። መተማ ምን ያህል ጊዜ ኖሩ? እኔ መተማ በአይነት አንድ ሰባት ስምንት አመት፣ አዲስ ያለው ምን ይሰሩ ነበር? እዛ ልብስ እንሰራ ነበር፣ ንግድ ነው የነበረውት፣ ንግድ ነበረን። ብቻውን ነው የወጡት ወይስ ከቤተሰብ ጋር ነው? አረ ብዙ ሰው ነው። በጣም በጣም፣ ስንት ተቆጥሮ የማያልቅ ሰው ነው ብዙ ብዙ። ለምንድን ነው የወጡት? በቃ ያው የክልል ሶስት ህዝብ አማራ፣ ያው ትንሽ የሆነ ግርግር ፈጠረልን። ከዚህ ሀገር ትግርኛ ሚባል መውጣት አለበት እያለ ትግርኛ ቀል ቋንቋ መውራት አይቻልም እዚህ ሀገር እያሉ ትንሽ የሆነ ግርግር ፈጠሩ ከዛ በኋላም ወደ ንብረታችን ገቡ ንብረታችን መባደን ንብረታችን መቃጠል ንብረታችን መዝረፍ ሲጀመር ከዛ በኋላ ወደ እኛም ሊጠጉ ሲሉ ህይወታችን ለማውጣት ስለና ሀገር ገባን እናንተ የት ነበራችሁ ንብረታችሁ ሲወድምና ሲዘረፍ ከዛ ነበር ነው እዛ እያየናቸው እኮ ነው ንብረታችን እያወጡ መዝረፍ መቃጠል ሲጀምሩ ከዛ በኋላም ሊገድሉ ሲሉ ህይወታችንን ለማዳን ሮጠን ወደ ስልጣኑ ገባን። ምን ይዘው ነበር? እነዛ ሰዎች ስንት ነበሩ? ምን ብዙ ናቸው። ያው አንድ ግሩፕ ፈጥረው ነው የገቡ። በኋላቸውም ታጣቂ ሚሊሻ ምናምን ፖሊሶች ምናምን ነበሩ። የታጠቁም ነበሩ ነበሩ። ሚሊሾች ምናምን ፖሊሶች ፌዴራል ሁሉ ነበር። ከየት የመጡ ሰዎች ናቸው? እነዛ የምታውቋቸው ናቸው እንዴ? አዎ፣ እዛ ከተማ ነዋሪዎች ናቸው የጀመሩት። መጀመሪያ ቢያንስ ሁላቸው እንዳመርካቸው እዛ የሆነ ማህበርተኞች ምናምን ነበሩ፣ እዛ ከተማ ላይ የባጃጅ ማህበርተኞች ምናምን አንድ አንድ እንደዛ የወጋድ የዛ ድሮች ምናምን በቃ፣ እነሱ ነው የጀመሩት። እንደዚህ አይነት ስሜት ነበር እንዴ? ከዛ በፊት መተማ ውስጥ ምንም አልነበረም። ያው ከአንድ አንድ ከተለያየ ሌላ ቦታዎች ጀምረው ነበር ግን ወደዛ ይገባል ብለን ጭራሽ አልጠበቅንም። የነበረ የጠበቅነው ጭራሽ እንደዛ ይሆናል ብለን አልጠበቅንም። በህይወት ላይ ወይ በአካል ላይ የደረሰ ጉዳት አለ? በህይወት ላይ እንኳን ዘናኑ አልደረሰም። ጉዳት ህይወት እንኳን አልደረሰም። ትንሽ ወሬ ስለነበር ሳምንት ብሎ እየተወራ ስለሰነበተ እንመጣለን እንገድላቸዋለን፣ ንብረታችን እንዘርታቸዋለን ምናምን የሚል ወሬ ስለተነበተ፣ ከዛ በኋላ ጀመረ ሲባል ሁሉም ትቶ ንብረቱም ትቶ ነው ወደ ወደ ሱዳን ጎረቤት ሀገር የሮጠ። ምን ያህል ሰው ይሆናል ያኔ የተሰደደው? ወደ ስምንት ሺህ ምናምን የሆነ ህዝብ ቦተዋል። ስምንት ሺህ እዚያው ሁመራ መግባታቸውን የነገሩኝ። ሌላው ተፈናቃይ የነበረውን ሁኔታ እንዲህ ያስታውሳሉ። ስያ እየሰራን በደንብ በነበርንበት የሆነ ሽኩቻ ነበረ በጎንደር ላይ የተቀሰቀሰ። ትግራዎች እንደዚህ ሆነዋል ምናምን እየወጥ ነው ምናምን እንደዚህ እየተቃጠል ሲባል ምሰባ ነበር። ጓደኞችም አልና አንዳንድ አስመጭላ ሰዎች አሉ። እንደዚያ የሞት ሰዎች አሉ። ለምሳሌ አንድ የሴሬ ጓደኛ ነበረኝ ተቃጥሎ ምሰዋል ማለት ነው። ማነው ያቃጠለው? እንደዚህ የአማራ ተወላጅ ሲሆን ይባላል። ሴ ሊባላውቀው እንደዚያ ነው ማለት እንደሰሙት ማለት ነው። ምን ተፈጠረና ወጡ? እርሶ ከመተማ እኛ ላይ ደግሞ በሚያንድ ሁለት ሳምንት ተኩስ ነበረ። ማታ ማታ ተኩስ ነበረ። ከመቼ ጀምሮ? ከግጭቱ ከመፈጠሩ በፊት ኛ ከመሰዳኝ ግጭት ነበረ። እኛ ደግሞ ያው ፈራን፣ ነገሮቹ ልጆች አሉን እዛ ተሰደች። ግጭቱ ልክ በቃ ዝርፊያ ነው፣ ምዘር ምዝርፊያ የተደራጀ መሳሪያ ባለበት ሚሊሻዎች

አፍራች ሀይሎች ነው የሚላቸው የኢትዮጵያ መንግስት። እና ከዛ በፊት ከዛ የኢትዮጵያ መንግስት መከላከል ነበረበት አልነበረበት፣ ሌላ ጉዳይ ነው። እኛ ፍርሴደን አሁን ማራ ነው ያለበት ማለት ነው። እርስዎ ሸሽተው ነው የወጡት ወይስ በቀጥታ የደረሰብዎት ጥቃት አለ? በስጋት ነው ወይስ ምንድን ነው ያጋጠሙት? ላይ ተዘርሰዋል እኔ ትወርቅ በኋላ ፍ ተዘርሰዋል። ይሄ ጥቃት ዘር ወገን ለይቶ የተሰነዘረ ጥቃት ነው? ትክክል ነው። ዘር የተሰነዘረ በጣም የሚገርመኝ ነው። ከሰላሳ አንድ ሰላሳ ሁለት አመት የመጣች ከኛ በፊት ማለት ነው። በደርግ ጊዜ ገባች አለች ገነት የምትባል እና እንደዚህ አይነት በደርግ ጊዜ አልነበረም። ዘር ሀረግ መጠየቅ አልነበረም። ሚዘሩም ጊዜ ነው ደረስን ብላ አለቀሰች፣ ብቻ አለቀሰች። እና አፍሪካ ሆቴል ባለቤት ናት። እንደዚህ በመሆን በጣም አዝናለሁ፣ ኢትዮጵያ ውስጥ ብላ ስለዚህ እሷን አሁን ከሰላሳ ሁለት ዓመት በፊት የነበረ አሁን ተሰዳለች። ወደ ጋላበት አካባቢ ናለች። ለምሳሌ ወደ ትግራይ አካባቢ ልትጓዝ ነው። ጉዳቱ በትግራይ ልጆች ብቻ ላይ ነው የደረሰው። ሌሎችን ማንንም አልነካም አልነካም። የአፍሪካ ሆቴል ባለቤት ናቸው የተባሉትን ወይዘሮ ገነትን አፈላልጌ አግኝቼ ነበር። ሄሎ ሄሎ፣ ወይዘሮ ገነት። አቤት። ጤና ይስጥልኝ። እንደምንዋሉ እግዚአብሔር ይመስገን። እኔ ሰሎሞን አባተ እባላለሁኝ ከአሜሪካ ድምፅ ራዲዮ ጣቢያ ነው እየደወልኩለት ያለሁት። እሺ እንደምን አሉ? እግዚአብሔር ይመስገን። አሜን። የት ነው አሁን ያሉት ወይዘሮ ገነት? አሁን ከሱዳን ነው ያለ። ሱዳን የት ነው ያሉት? ሱዳን ገላባት የሚባል ከተማ። ሄሎ ሄሎ፣ ወይዘሮ ገነት እየተቆራረጠ፣ አሁን ይቆራረጣል። አዎ፣ መንገድ ላይ ነው ያለ። በኋላ እንደውላለን። እሺ በስንት ሰዓት ልደውልሎት? መኪናው ካረፈ በኋላ ነው። አሁን ገና ከተማው እየወጣ ነው። ከአንድ ከሁለት ሰዓት በኋላ ብደውል ያርፋል? አዎ እሺ። አሁን እየሄድን ነው። እዛ ከሱዳን ከተማ ከደንበሩ እየወጣ ነው ያሉ? ወዴት ወዴት ነው እየሄዳችሁ ያላችሁት? ሄሎ ወይዘሮ ገነትን መልሼ ለማግኘት ብዙ ብጥርም ለጊዜው ላገኛቸው አልቻልኩም። ለማንኛውም ፍለጋዬን እቀጥላለሁ። ያለፉ ሰላሳ ሁለት ዓመታት የመተማ ሕይወታቸውን የመፈናቀላቸውንም ምክንያት ነው የሚሉትን እንዲያጫውቱኝ እጠይቃቸዋለሁ። ሌሎችንም እንዲሁ እነዚህ የመተማ ተፈናቃዮች ሱዳን እንደገቡ የሱዳን መንግሥት በእንክብካቤ እንደያዘና እንደሸኛቸው ወደ ሁመራ ከገቡ በኋላም የገጠማቸውን አቀባበል ነግረውኛል። መተማ ላይ ለተፈጠረው ሁኔታ ሌላኛው ተፈናቃይ ተጠያቂ የሚያደርጉት መንግሥቱንና የአማራ ክልል ገዢ ፓርቲ የሆነውን ብአዴንን ነው። እኔ ለምሳሌ ሁለተኛ ልጄ አበልጎ የአማራ ተወላጅ ናት። እንደዚህ አይነት አልነበረ። ግን ምብላ ትግሬ ዋናት ምናምን እንደ መጣረት አለ። ለምሳሌ ውራዜዋ ምናምን ትባላል ን ይገባኛል። ይሄ ያለ ነው። እንደዚህ እንዳሁኑ በትግሬ ብቻ ያናቃጠረ ጥለት አልነበረም። እኔ በእውነት የአማራ ሕዝብ የአይዛም መሆን ነው የማውቀው እንጂ እኔ ላይ እንደዚህ ተነገራ ይጠቅሰች ነው። በቃ እንደዚህ ሳልነበረም እውነት የሆነ ሙያ መናገር የምፈልገው ማለት እዛ ከተማ ውስጥ አብራችሁ ነው እንግዲህ የምትኖሩት ስትኖሩ የቆያችሁትና አሁን ሲነግሩኝ የአማራ ህዝብ እያሉ ነው እየነገሩኝ ያሉትና ሁሉም አማራ ተነስቶ ነው እናንተ ላይ ችግር የፈጠረው የአማራ ህዝብ ሊባል በሚችል ደረጃ ነው ይሄ ሁኔታ የተፈጠረው? አይ ምን መሰለህ አሁን በሙሉ ቢነሳ ነው እኛ እንተርም። እውነት ለመናገር ማለት ነው በሙሉ አልተነሳም ግን እነዚህ የውጭ ኃይሎች ለዛ ለሳልጆች የሚባሉ የበረሃ የሚሰሩ ምናምን ማለት ነው። ለእነሱም ድጎማ ተደረገላቸውን የሚባለው እና ጥቂቶች አሉ። ድርያዎች፣ የከተማ ድርያዎች አሉ። ግን የዚ አካባቢ የሰፈር ግን እንደዛ አላደረገም። ግን ዝም ብሎ ኢሞሽናል እንደሆነ ነው ያሳየት እንደማለት ያየ ሰው እዛ ነው። ለምንድን ነው እንደዚህ አይነት ጉዳት በትግሬው ላይ ብቻ ተነጣጥሮ ሊመጣ ቻለ? ብለው የሚያስቡት ውጡ ሀገራችሁ፣ ሂዱ ሀገራችሁ፣ አንፈልግም። ይሄ አይኔ ለምሳሌ በህዝቡ ላይ አንፈርም። በአማራሮች ነው የምፈረሙ እኔ እርግጠኛ ነኝ በህዝብ ላይ አልፈርድም። በዛ በክልሎች በፌዴራሎች የሉ አማራሮች ነው የሚፈርደው እንጂ ህዝብ ምንም የዋህ ነው። የዋህ አውሮ ይበላል አውሮ ይጠጣል አውሮ ሀዘን ላይ ምናምን የሚለው ስለዚህ ም እንደዚ ያደርጋል። የአማራ ህዝብ አላስቡም። ስለዚህ ይ ያለው አማራር የአማራር ችግር ነው። ምን ማለት ሆነው የአማራር ችግር ማለት በቃ የኢህአዴግ ባለስልጣኖች ያሉት የክልሉ ያሉ የአማራ የቢአድሚን ባለስልጣኖች ናቸው። ነው ምንድን ነው ምን ያደርግ ተጠያቂ ብሆን ይመስላል እኮ። ምን ስላደረጉ ነው ተጠያቂ ናቸው የሚሉት? ምክንያቱም መሰለህ፣ ለአስራ አምስት ዓመት ለአስራ ሁለት ዓመት እንደዚህ አይነት ሴራ አልነበረም። ምልሻዎች ናቸው ምልሻዎች የመንግስት አካል ናቸው አይደል? የመንግስት ታጣቂዎች ናቸው አዎ፣ የመንግስት ታጣቂዎች ናቸው። የምልሻዎች ማለት ቅጥር አሉ እነዚህ ፖሊሶች ናቸው። ስለዚህ ናቸው ህዝቡ ምን አደረገ? በእርግጥ ዘርን መሰረት አድርጎ በትግራይ ተወላጆች ላይ የተነጣጠረና እነርሱን ለይቶ ለማሳደድ የተካሄደ ነው ወይ ለሚለው ጥያቄ የተፈናቃዮቹ መልስ እንደሰማችሁት አዎ። ቢሆንም ከመንግስቱ ባለሥልጣናትና ከተቃዋሚዎች የሚሰጡት አስተያየቶች የተለያዩ ናቸው። የመተማን ከተማ ከንቲባ አቶ እሸቴ መልኬን ጥቃቱ የዘር እንደሆነ ሰሞኑን ጠይቄያቸው ነበር። በነገራችን ላይ መተማ ከሌላው አካባቢ ለየት የሚያደርገው የሁሉም ክልል ማህበረሰቦች በብዛት የሚኖሩበት ከተማ ከመሆኑ ጋር ተያይዞ በሀገሪቷ አለ የሚባሉ ብሔር ብሔረሰቦች በብዛት ይገኝበታል። ከዚህ ጋር ተያይዞ በተሰነዘሩ ጉዳቶች ላይ አሁን የመረጃ የማሰባሰብ ስራዎች እየተሰሩ ነው ያለ። የድርጅቶችን ቁጥር ታውቋል። እዛ ላይ እነማናቸው ጉዳት የደረሰባቸው የሚለውን ነገርም የማጣራ ስራ እየሰራል ነው ያለ ነው። በሌሎችም አካልም የደረሰ ጉዳት አለ። ዞሮ ዞሮ ይህን የመረጃ ማጥራት ስራዎቹ ካለቀልም በኋላ ምንድን ነው የሚለውን ነገር ለማጥራት ነው እየሞከር ነው ያለ ነው። ብሔራቸው ምንድን ነው? ምን እነማና የሚለውን ነገር መረጃው አልቆ ስላልመጣ በዛ አልገመገብ ነው። ለመሆኑ በሰዎች መካከል በቡድን ተከፋፍሎ በብሔር ላይ የተመሰረተ ወይም በፖለቲካም ላይ ቢሆን የተመሰረተ መቃቀር መቃቀርና የመሻከር ስሜት አለ እንዲ? ውስጥ ውስጡን በጸበይ መፈላለግ መንፈስ አለ እንዲ? በጭራሽ ማህበረሰቡንም እንደዚህ ጉዳት የደረሰባቸውንም ስናዋይ ይሄ የብሔርም አይደለም የፖለቲካም አይደለም የተወሰኑ ወጣቶች ባልገባቸው ጉዳይ ላይ ተነሳስቶ የፈጠሩብን ችግር ነው። ስለዚህ በማህበረሰቡ ላይ አሁን የትኛውን ማህበረሰብ ተጎዳን ከሚሉትም ግለሰቦች ላይ ራንደምሊ መረጃ ወስዳችሁ ብታዩ ህዝብ አይደለም ጉዳት ያደረሰብን የተወሰኑ ስብስብ ወጣቶች ናቸው። በዚህ ማግባብ ለጊዜው ሸሽተው የነበሩ እንደገና ወደ ከተማችንም እየመጡ የተረጋጋ ለመኖር ጥረት እያደረጉ ነው ያለ። መንግስትም የጉዳቱን መጠን እያጠና ያን በማህበረሰቡም በመንግስትም አካልም በጋራ ረብረብ አድርጎ ሀብታቸው እንደገና በነበረበት ሁኔታ እንዲሄድ ሰፊ ጥረት እያደረግን ያለን አሁን። ከሁሉም በኩል በህዝቡ በብሔር በምናም የሚባል ነገር የለም። በእርግጥ ትናንትና ዛሬ ስላለው ሁኔታ ተጨማሪ መረጃ ለማግኘት ወደ ከንቲባ ሸቴም፣ ወደ ወረዳና የዞን አስተዳዳሪዎችም ያደረግሁት ሙከራ አልተሳካም። መተማን ጨምሮ ከሰሜን ጎንደር የተፈናቀሉ የትግራይ ተወላጆችን ለመቀበልና አሳርፎ ወደ የሚፈልጉበት ለመሸኘት የሚሠራ ጊዜያዊ ኮሚቴ በክልሉ መንግሥት ሰሞኑን ተቋቁሞ እየተንቀሳቀሰ ነው። ከተለያዩ የመንግስት መስሪያ ቤቶችና ሌሎችም ተቋማት የተውጣጣውን ይህንን ኮሚቴ የሚመሩት የክልሉ የግብርና ቢሮ ኃላፊ አቶ ኃይለ አስፋሃ በሰዎቹ ላይ የተፈጸመው ጥቃት ዘር ተኮር እንደሆነ አስረግጠው ነው የሚናገሩት። የተጠቁት ትግራይ ተወላጅ መሆናቸው ነው። ሌላ ምንም አዲስ ነገር የለውም። ትግራይ ተወላጅ ስለሆኑ ነው። እዛ በተንብ አካባቢ፣ ሰዲን አካባቢ፣ ጎንደር ከተማ አካባቢ፣ ምዕራብ አርማጭሆ አካባቢ በቃ የትግራይ ዘር ስላላቸው ጥቃት ይደርሳቸው አቶ ንብረታቸው ተወስደዋል። በዘር ነው። ከዛ ውጭ ሌላ አጀንዳ ያላቸው ሞቱ የተባሉት ሰዎች እንደ እርሶ በትክክል ባያውቁም ቁጥሩን በዛ በጥቃቱ ወቅት ነው የተገደሉት፣ ወይስ መንገድ ላይ እያሉ ነው፣ በስደት እያሉ ነው የተገደሉት? በጥቃቱ ነው፣ በጥቃቱ ወቅት ነው። ጎንደር ምተዋል፣ ዳንሻ ምተዋል፣ ሽኔ ምተዋል አርማጨው ፍተዋል ባህር ዳር የሞቱ ሰዎችም አሉ የትግራይ ተወላጆች ስለዚህ የሞቱ ሰዎችን በቁጥራቸው ባላቅም ግን እያንዳንዱ ግጭት ያለበት አካባቢ ታርጌት ተደርገው ነው ንብረታቸው ይቃጠላል ከዛ በኋላ ደግሞ ሰዎች ተገድለዋል ቁጥራቸው ግን በውል አላውቀውም እሳቸው የሚመሩት ኮሚቴ ተፈናቃዮቹን መቀበል፣ የተጎዳ መንፈሳቸውን ማረጋጋት፣ ማረፊያ ማዘጋጀት፣ ገንዘብ ሰጥተው ወደ የሚፈልጉበት መሸኘት፣ የመሳሰሉትን ሥራዎች እንደሚያከናውን አቶ ኃይለ ነግረውኛል። ያነጋገርኳቸው ተፈናቃዮች ደግሞ ለትራንስፖርት ተብሎ ሦስት ሺህ ብር እንደሚሰጣቸው አጫውተውኛል። ይህንን የመተማን ክስተት ለመሆኑ አቶ ኃይለ አስፋሃ እንደ መንግሥት ባለሥልጣንም እንደ አንድ ዜጋም እንዴት ይሆን የሚገመግሙት? አዎ ይሄኛው ስንገመግመው ያው ዋናው አላማው ህገ መንግስቱ የተቀመጠውን የብሄር ብሄረሰቦችን ፌዴራሊዝም መፍረስ ነው። እኛም እንገመግመው። ምክንያቱም ኢትዮጵያ ውስጥ ያለው ፌዴራሊዝም ስርዓት ነው። ብሄር ብሄርና ብሄረሰቦችም የራሳቸው መንግስት ማስተዳደር አላቸው። ግን የትግራይ በላይነትም የምናምን የተባለ ሚኒስታ እንቅስቃሴ አለ። ግን ማንኛውም ክልል በማንኛውም ክልል ላይ በላይነት የለውም። ኢትዮጵያ ውስጥ እናያው ጊዜ ሁሉም ክልሎች ራሳቸው የሚስተዳደሩ ራሳቸው የሚመሩ ክልሎች ናቸው። ግን የአንድ ክልል የበላይነት አለ ብለው የሚያንቀሳቅሱ ኃይሎች አሉ። በተለይ ደግሞ በአንድ ብሄረሰብ ላይ ያነጻጸረ እንቅስቃሴ ነው ያለው። ስለዚህ ይሄን የማይፈልጉ ሰዎች ያደረጉት እንቅስቃሴ ብለን የገመግም ነው። በእኔ አስተያየት እንደዛ ነው። እንደው በአጠቃላይ ሲመለከቱት ቀድምም እንደገለጹልኝ እነዚህ ሰዎች ትግሬ በመሆናቸው ብቻ ነው ጥቃት የደረሰባቸው ብለውኛልና ይሄ አይነት አስተሳሰብ በኢትዮጵያውያን መካከል በትግራይ ህዝብ መካከል አለ። ስር የሰደደ ነው። ምን ያህል ስጋት ያሳድርቦታል? በአጠቃላይ ሲመጣ እኔ እኔ ብዙም ስጋት የለኝም ምክንያቱም የአማራ ህዝብ ለኢትዮጵያውያን የትግራይ ሰዎችን ሲደብቃቸው የነበረው ሲከላከላላቸው የነበረው በተለይ አርሶአደሩም የከተማ ነዋሪውም ነፃ የሆነ ህዝብ እነዚህ ሰዎችም ሲናገሩ እኛ ጋር መጥተው ሲናገሩንም ህዝቡ ምንም አልጎዳንም፣ ህዝቡ ሲደብቀን የነበረው ህዝቡ ችግራችንን ቤት ዘግቶ ነው እያዳንን ብለው የሚናገሩ ስለዚህ የእኛው ጊዜያዊ ችግር ነው ብለው የምናስበው አሁን እንዲያው ሁኔታው እየተቀየርን ያለው እና የአማራ ህዝብ በትግራይ ህዝብ ምንም ተከታትላቸው አይደለም። የአማራ ህዝብ እና የትግራይ ህዝብ ደግሞ አብረው የሚኖሩ አብረው የሚኖሩ ህዝቦች ናቸው። አብረው ያለፈውን ስርዓት የታገል ሰዎች ስለሆኑ ምንም አይነት ችግር የለባቸው እና ሁኔታው በጣም በጣም ጊዜያዊና ሊቀየር የሚችል ነው። ሁኔታው እየተቀረ ያለው ስለዚህ እኔ ስገመግመው ምንም አይነት ችግር የሚያጋጥም ነገር አይደለም። ይሄ ጊዜያዊ ያጋጥምን ችግር ነው የምናስበውኛ የአማራ ህዝብም ይሄኛው በአሁን ባሉ ስብሰባዎች ላይ እንቅስቃሴዎች፣ ይሄኛው ጥናት እየታገለው ነው ያለው ና ምንም አይነት ችግር ያጋጥም የመተማን ጥቃት ዘርተኮር ነበር ከሚለው አገላለጽ ጋር ጨርሶ እንደማይስማ ሲስማሙ የሚገልጹት ሁኔታውን በቅርብ እየተከታተሉ መሆናቸውን የተወሰኑ ወጣቶች በተለይ በፖለቲካ ውስጥ ለኢህአደግ ታማኝና የኢኮኖሚውም ተጠቃሚ በሆኑ ውስን የትግራይ ተወላጆች ላይ እርምጃ ለመውሰድ መሞከራቸውን እንደሚያውቁ የመላ ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ አቶ አዳነ ጥላሁን ነግረውኛል። ይህ ማለት ግን ጭቁኑ የሆነው የአማራ ተወላጅ ሌላው ወገኑ የትግራይ ተወላጅ ጋራ ከትግራይ ተወላጆች ጋር ዘርንተን ተርሶ ቃት መጠመ ለማለት አይቻልም። ቅጥ ሶስት ጊዜ እዚያ ያሉ አባሎቻችን ሽማግሌስ ምን ጠይቀናል። የሁለቱ ብሔሮች የወንድማባክ ህዝብ ነው የሚል መደምደሚያ ነው የሰጡ። እንዲያውም በወቅቱ ለዚሁ መቼም ወጣት ናቸው ና ወጣቶች አንዳንድ ነገር ጀምሩ በአብዛኛው እነዚህ በትግራይ ተወላጆች መጠለያ በመስጠት እንዳይመጡ በመከላከል በንብረት ሀክበት እንዲያደርጉ ያደረጉት የአማራ ተወላጆች መሆናቸው እና በጥቅል እኛ ይሄን ያለን በዚህ ዙሪያ ላይ እንደው ደንድ መውጣት አልተን ወደ አንድነት ከመምጣት ይልቅ ስምናያይ እንቅስፋተው እየሰሩ ያሉ ጣም መንበሩን የተቆናጠጡ ክፍሎች እያራገቡት እንደሆነ ነው እየሰማን ያለ ነው። ይሄ ሆን ተብሎ አንዱን ብሔር ከሌላው ለማጋጨት የሚደረግ እንትን እንጂ በምንም ተአምር የአማራ ተወላጆች በትግራይ ተወላጆች ላይ ዘርን በተንፈራፈ መልኩ የተከናወነ ድርጅት አለመሆኑን ሁለት ሶስት ጊዜ አረጋግጠናል። አማራና የኦሮሞን ማጋጨት ለሀያ አምስት አመታት ለፍተው ደክመው ልፋታቸው ከንቱ ሆኖ እንደከሸፈባቸው ሆኖ በተለይ ገዥው ቡድን አሁንም ከትግራይ እህት ወንድሞቻችንና አባት እናቶቻችን ጋር ለማጣላት የሚለኩሱት እሳት እንደ ፈጽሞ እንደማይነድ እርግጠኛ ዋኛ ነው መረግ መቼም መቼም የኢትዮጵያ ህዝብ አንድነት ይልቅ መለያየትን ፈቅዶ አያውቅም። አልፈቀደምም፣ ወደፊትም አይፈቅድም። አጋጣሚ የሆነ በዚህ ደረጃ ላይ እንኳ ከመጣልኩ እኛ ከትግራውያን ጎን ነው የምንቆመው። ይህንን መያድ እንደ መያድነቱ ሀገር አቀፍ ደረጃ ላይ ቦታ ተኮር እንትን የሚያወግ እንደመሆኑ መጠን ይሄ ተፈጽሞ ከሆነ እኛ ይሄ ጉዳት ከደረሰባቸው ከትግራይን ጎን ለመቆም እርግጠኛ ነኝ። ግን እቺ ሆን ተብላ ለፖለቲካ ፍጆታ እየተሰራች ያለችን ትነ ከሰሞኑ የመተማ ግጭት ወዲህ እስከ ትናንት ሁመራ የገቡት የትግራይ ተወላጆች ቁጥር ሁለት ሺህ አስር እንደነበረና በአጠቃላይ ከሰሜን ጎንደር አለመረጋጋትና እየደረሰባቸውም ነበር ከተባለው ጥቃት እየሸሹ ባለፉት ጥቂት ወራት ወደ ትግራይ የገቡ ተፈናቃዮች አምስት ሺህ መድረሱን አቶ ኃይለ አስፋሃ ገልጸውልኛል። ስለ ተፈናቃዮቹ ሁኔታ፣ ስለ ጸጥታው፣ ስለ ክልሎቹ ግንኙነቶች፣ ስለ ግጭቶችና መዘዛቸው ያላቸውን ግምገማና የሚያስቡትን መፍትሄ ለመጠየቅ የፌዴራል ጉዳዮች ሚኒስቴርን፣ የግብርናና የተፈጥሮ ሀብት ሚኒስቴርን እንዲሁም ብዙ የትግራይ መስሪያ ቤቶችንና ባለሥልጣናት ስልኮችን አንኳኩቻለሁ። የአማራ ክልል ባለሥልጣናት የማዕከላዊ ኮሚቴ ስብሰባ ላይ እንደነበሩ ተነግሮኛል። በተደጋጋሚ ስልክ እያነሳ ጥያቄ ሲሰማ የሚዘጋውን የትግራይ የመንግስት ኮሚኒኬሽንስ ጉዳዮች ቢሮን ጨምሮ ብዙዎቹ የክልሉ መስሪያ ቤቶች ለኮሚኒኬሽን ዝግ ናቸው። ከብዙ ጥረቶች በኋላ ያገኘኋቸውና ያለማመንታት መግለጫውን የሰጡኝን አቶ ኃይለ አስፋሃን እንዲሁም እርሳቸውን እንዳገኝ ያገዙኝን አመሰግናለሁ። ለዛሬ ከመሰናበቴ በፊት ካነጋገርኳቸው ተፈናቃዮች መካከል አንዱ አደራ አስተላልፍልኝ ያሏትን መልእክት ላድረስ። እኛ አሁን ተሸግረናል። የአማራም ተወላጅ ይሁን ትግሬም፣ ኦሮሞም፣ እኛ በስደት ላይ ያለ ነው። አዲስ ኑሮ ልንመሰረት እየተጣር ነው። በዚህ በአንተ ሰሩብን፣ ብዙ የምታውቃቸው አሜሪካ፣ ጀርመንም፣ አውሮፓ ሊኖር ይችላሉ እርዳታ እንዲያደረግ ተጨማሪ ማብራሪያዎችንና የተፈናቃዮችን ሁኔታ በዚህ ዘገባ ውስጥ የተጠቀሱ ወይም ስማቸው የተነሳ አካላትን ምላሽ ይዤ በሌላ ዘገባ እመለሳለሁ። ለአሜሪካ ድምፅ ሶሎሞን አባተ ነኝ ዋሽንግተን። ይሄ ቀውስ አድማጮች እንዳይባባስ ምን መደረግ አለበት? ለቅዳሜ የሚያዋዩን እንግዶች አሉ። ጥያቄና አስተያየት ላኩ። ለአዲስ ዓመትም ለወዳጅ ዘመድ ሰላምታ ላኩ። እሁር ለትና